የባህል መድረክ ግጥም ማለት የተፈጥሮ ስጦታ እንጂ የትምህርት ገጸ በረከት አይደለም። ማንኛውም ሰው እውቀት ሊኖረው ይችላል ግን ከላይ ካልተሰጠው በስተቀር ግጥም መጻፍ አይችልም፣ የብዙዎች አስተያየት ነው። የዕለቱ እንግዳችንም የግጥም ተሰጥኦ እንዳለው ያወቀው ዛሬ ነፍስ አውቆ ወልዶና ከብዶ ያደገበት ቤት በእንግድነት ሄዶ የአስር ዓመት አዳጊ ሕፃን ሳለ ከአንድ ፎቶግራፍ ጀርባ የቋጠራትን ግጥም ድንገት ካገኘ በኋላ ነው። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ ኢትዮጵያን ፖኤትሪ በተሰኘ በፌስቡክ ድረገጽ ላይ በተለያዩ ዓለም ሀገራት የሚገኙ ኢትዮጵያውያን የስነ ግጥም ባለሙያዎችን ለማህበረሰቡ በማስተዋወቅ እንዲሁም የገጣሚያኑን ስራዎች በማሰባሰብ የስነ ግጥም መድበልን እንዲያወጡ ምክር በመለገስና ብሎም በመሳተፍ የሚታወቀው ገጣሚ ሳምሶን ደምስ የተፈራ የአባት ቃል በሚል ርዕስ ስነ ግጥሞቹን አሰባስቦ በመጽሐፍ መልክ ለአንባቢያን አቅርቧል። በዕለቱ ዝግጅታችን የአባት ቃል የስነ ግጥም መድብል መድቃትና የስነ ግጥም ባለሙያዎች አስተያየትን እየቃኘን ደራሲውንና ስራዎቹን እንመለከታለን። መልካም ቆይታ ምስል ከግጥም ጋር እያዋሃደ ብዕሩን ከወረቀት እንደሚያገናኝ የአባት ቃል የተሰኘውን የገጣሚ ሳምሶን ደምስ የተፈራን የመጀመሪያ የስነ ግጥም መድበል ያየ ሁሉ ይናገራል። የብዙዎች አስተያየትም ነው። በሰሜን አሜሪካ መኖር ከጀመረ ወደ 30 ዓመት የሆነው አቶ ሳምሶን ደምስ የተፈራ በተለይ ለስነ ግጥም ያለው ልዩ ፍቅር ገጣሚያን እየፈለገ እንዲተዋወቅ፣ ለአዳጊ ገጣሚያንም ስነ ግጥሞቻቸው ታዳሚያን ዘንድ እንዲደርሱ ጥረት በማድረጉ ይታወቃል። ከዓመታት ጀምሮ ሲጽፍ ሲያስቀምጥ ከነበረው አጠር አጠር ካሉ ስነ ግጥሞቹ መካከል 192ቱን መረጥ መረጥ አድርጎ በ191 ገጽ ላይ የአባት ቃል በተሰኘ የስነ ግጥም መድብል ለአንባቢያን አቅርቧል። ገጣሚ ሳምሶን ደምስ የተፈራ መድብሉ መታሰቢያነቱ እንደ ስያሜው ይላል፣ ለአባቴ ማስታወሻ ነው። መጽሐፉ የተጻፈው አባቴ ዛሬ ሰባት ዓመት በፊት ነው ያለፈው። አባቴ በኢትዮጵያ ኤሌክትሪክ መብራት ኃይል ቡድን ውስጥ በኃይለሥላሴ ዩኒቨርሲቲ በጀነራል ወንጌት፣ ቀጥሎም በብሔራዊ ቡድን የታወቀ እግር ኳስ ተጫዋች ነበረ። ደምሴ ተፈራ ወይም ብዙ ሰዎች ደምሴ ኤልቪሲ እያሉ በጸጉሩ አማካኝነት በሱ ይታወቃል እና ለሱ ማስታወሻ እንዲሆን ነው እስከ ዛሬ የጻፏቸውን ግጥሞች ሰብስቤ ለህትመት ያበቃሁት። ግጥም በብዙዎች የሚወደድ አንዱ የስነ ጽሁፍ ዘርፍ ነው። እንደው መቼ ነው ግጥምን መቋጠር የጀመርከው? ግጥም አብሮሽ የሚፈጠር ነገር ይመስለኛል። በዛ ላይ ደግሞ የአስተዳደግሽም ሁኔታ ይወስነዋል። እኔ በዚህ የአሜሪካን ሀገር በጣም በወጣትነት እድሜ ነው የመጣሁት። ግን ተወልጄ ያደግኩት አያቶቼ ቤት ነው እና አያቶቼ ደግሞ በጣም یه درویه به هر نوعیه چرا تاویچه و ተረቶችን ያወሩኝ ስለነበር በልጅነቴ ልዩ ፍቅር ነበረኝ ለአማርኛ ቋንቋ ራሱ እና ከዛ ጀምሮ ነው እንግዲህ የግጥምና የስነ ጽሁፍ ፍቅር ያደረብኝ። ከረጅም ጊዜ ጀምሮ የጻፍኳቸውን ግጥሞች መርጬ ነው ለመጽሐፍ ህትመት ያበቃሁት። ነገር ግን እስኪ ግጥም ልጻፍ ያልቀመጥም ድንገት፣ በተለይ ስዕላዊ የሆኑ ነገሮች፣ የመብት መገፋቶች፣ ሰብአዊ የሆኑ ነገሮች በጣም ስሜቴን ስለሚያጭሩት በገጠመኞች ነው ሁሉ ግጥሞቹንም እጽፋቸው እና በዛም ላይ ብዙዎቹ መጽሐፉ ላይም በስ ል ተደገፉ ናቸው፣ ገላጭ ስዕሎች አሏቸው። በዛ ሁኔታዎች ነው እኔ ግጥሞቼ ነው የምጽፈው። እንግዲህ መቼም ልጅን ከልጅ ማበላለጥ አይቻልም እና ከግጥሞች በሙሉ የትኛውን ነው የምትወደው ልበልህ፣ ወይም ደግሞ የትኛውን ትልልናለህ? እኔ መቼም ልክ ነው፣ ሻሁና እንዳልሽው ልጅ ማበላለጥ በጣም ከባድ ነው። በተለይ አንድ ወቅታዊ የሆነውን ግጥምና ብዙም ሰዎች በመካሪነቱ የወደዱትን ሺሻን በተመለከተ የጻፍኩትን አንድ ባነብልሽ ደስ ይለኛል። ርዕሱ የጪሱ ገጽታ ይላል። ምስልም አለው ግጥሙ አንድ ጥቁር ጭለማ ውስጥ ቁጭሎ ጪስ የሚያጨሰው ይታያል። የጪሱ ገጽታ አጋቹ መብዛቱ፣ ትውልዴን ማገቱ፣ ታሪክ ማስረሳቱ፣ ሳይነጋ መምሸቱ፣ የዘመኑ ፈሊጥ የዘመኑ ጥንቅጥ፣ ወጣት አኮብልሎ፣ እሳት አንቦልብሎ፣ አጢሶ አክስሎ፣ አግድም ተኮልኩሎ፣ ተረታ በሺሻ ምነካ ሀበሻ ምነካው ጎበዙ ፈዞ መደንገዙ መታገት መታገት ሁሉን እሺ ማለት ከሰሉን ቆስቁሶ በጢሱ ተላቅሶ ጨሶ እየቦነነ ቅጠል እያደነ በዋዛ ፈዛዛ ገጽታው መከነ ይላል። በዋሽንግተን አካባቢ በበርካታ ማህበራዊ ጉዳዮች ላይ በመሳተፉ የሚታወቀው ገጣሚ ሳምሶን ደምስ የተፈራ ለረጅም ዓመታት በትምህርትና በስራ መስክ ጊዜውን አሳልፎ በዚያው በሰሜን አሜሪካ መንግስት መስሪያ ቤት ተቀጥሮ በኢንፎርሜሽን ቴክኖሎጂ እና ፕሮግራም ማኔጅመንት በከፍተኛ እርከን በማገልገል ላይ ይገኛል። በቨርጂኒያ ሰሜን አሜሪካ በተካሄደው እና ከአራት መቶ በላይ ታዳሚያን በተገኙበት የስነ ግጥም መድብል ምርቃት ላይ ተጋባዦች በመድብሉ ውስጥ ካሉት ሥነ ግጥሞች መካከል አንብበዋል። ፈጣሪ በቃይ በላይ ወገን በወገን ከፍቶ ህዝቡን ወደ ሞት ሸኝቶ ፍቅር፣ ሰላም፣ ነፃነትን ነፍጎ የትውልድ አሻራ ጠራርጎ መሪዎች መሪ ነኝ ይላሉ ተተኪ ትውልድ እየጣሉ ሕፃን አዋቂው ተግዞ አዲስ ተስፋ አርግዞ በወጀብ ውቅያኖስ ተዘመረ

ሰዓት እየተፋ ነዶ እየከሰመ በተዘጋ ሳብ ሰርክ። በዝግጅቱ ላይ በክብር እንግድነት አርቲስት አለም ፀሐይ ወዳጆ ተጋባዥ ነበረች። ታላቁ የጥበብ አባታችን ጋይ ፀጋዬ ከማረፉ በፊት አንድ በዓል አዘጋጀንለትና መቶ ከኒውዮርክ ከደስታ ሁሉ ትልቁ ደስታ ልጆች የዚህ ቦታ ደርሰው ማየታቸው ነው ብሎ ነበር። ዛሬም ምን የምድል ደረሰኝና ልጆቼን እንዲህ አይነት ቦታ ላይ ደርሰው መጽሐፍ አሳትመው የክብር እንግዳ ሆኜ እዚህ ምሽት ላይ ከማየት የበለጠ ምን ደስታ አለ ብላችሁ ትላላችሁ። በጣም። በምርቃቱ ስነ ስርዓት ላይ የመድረክ መሪ በመሆን ምረቃውን ማድመቁ የተነገረለት ታዋቂው ገጣሚና ጋዜጠኛ ኢሳያስ ልሳኑ ስለ ገጣሚ ሳምሶን ደምስ የተፈራ የግጥም ስራዎች እንዲህ ይላል ሳምሶን ረዥም ጊዜ ነው የወሰደበት በዚህ በጥበቡ አለም የለፋበት ነው። በተለይ በተለይ ደግሞ ለመማር ያለው ጉጉት ግጥምን ለማወ በግጥም ጥሞናውን ለመጠሞን እናለለው አርምሞ ውስጥ ለመግባት የወሰደው ጊዜ ረዥም ነው እና ዲስፕሊኑ በተለይ በጣም የሚደነቅ ነው። ከእለት ወደ እለት እያደገ የመጣ ብዕር ነው ያለው እና ይሄ እንደመነሻ የመጀመሪያ ልጅ ተደርጎ ነው የሚቆጠርለት እና ለግጥም ለስነ ግጥም ያለውን ዜጋ ለፍላጎት ማንም ሊመለከተውና ሊመሰክርለት የሚችል ያቀረበውም አቅርቦቱ ቀላል አይደለም። ለረዥም ጊዜ የለፋባቸው የራሱን ጥሞናና የራሱን ትርጓሜ ይዞ የመጣበት ነው። በእርግጥ እንደ ግጥም ሀያሲ ብይን ለመስጠት የሚያስፈልግበት ባይሆን እንኳን የለፋበት ልፋቱንና ጥረቱን ለጥበቡ ያለውን አክብሮትም የሚያሳይ እንግዲህ። ከሳምሶን ግጥሞች ውስጥ የትኛው አስደመመህ? እንግዲህ የተለያዩ ጽንሰ ሐሳቦች የተለያዩ ጭብጦች ያሉት በመሆኑ የተነሳ ይሄኛው ብቻ የምለው የለኝም። አሁን በአጋጣሚ በጄ ላይ ስለሌለ ዋናውና የሚደነቀው ሳምሶን ግጥሞቹን ሲጽፍ እንደ አንድ ጸሐፊ ወይም እንደ አንድ ገጣሚ ጥሞና ስራውን የሚነሽጡትን ወይም ደግሞ ስሜቱን የሚቀሰቅሱት ጉዳዮችን የሚያገኘው ብዙ ጊዜ ከምስል ላይ ከፎቶግራፍ ላይ ወይ ደግሞ አንድ በተከሰተ ክስተት ላይ ሁነት ላይ ያጠነጥናል እና እንደ ዘበት ያየናቸው ነገሮች ላይ ለእሱ ትርጉም ሰጥቷቸው በስነ ግጥም ወይም በግጥም ያቀርባቸዋል። ያንን አቅርቦትም በጣም እወድለታለሁ። ያየውንና ያስተዋለውን ትንንሽም ቢሆኑ የሚያልፍ አይደለም። አንዱ የደራሲና የዚህ የስነጥበብ ሰዎች ትልቁ ተሰጥቶ እዛ ላይ ይመስለኛል። በግጥም ስብስብ ውስጥ ድንበር ተሻጋሪና ፍቅር አዘል ስራዎች ይታያሉ። ደቡብ አፍሪቃን ተሻግሮ ስለ ኔልሰን ማንዴላ የተጻፉ፣ ጸሐፊው ባለበት በሰሜን አሜሪካ የታዋቂዋን ገጣሚ ማያ ኤንጀሎ ስራ የሚያወድስበት፣ ጎረቤት ሀገር ተጉዞ ስለ ገጣሚው የልጅነት እግር ኳስ ትዝታ የሚወደውን የአስመራ ኤሌክትሪክ ቡድን ምን አለ በሚል ናፍቆት ያነሳበትም ነው ምን አለ የልጅነት ቀልቤን፣ የእግር ኳስ ህልም ራቤን፣ ሳልሰናበት ያለፍኩት ትናንቴን፣ ምስላቸውን እንደ ተውኩት፣ በፍቅራቸው እንደ ጮውሁት፣ ከአይነሊና የማይጠፉ ታሪክን በጥበብ ፍቅር የጻፉ፣ ትዝታ ጉዴን ቀሰቀሱ። አይኖቼም በናፍቆት አለቀሱ። ያለፉትን በአየር ላይ ተረድቼ ከተረፉት ተጫዎቼ ምን አለ ኤልፓ ቀይ ባህር እየተባለ ፉክክሩ በቀጠለ ምን አለ ካስፈር አዲስ ሩቅ አይደለም። ገጣሚ ሳምሶን ደምስ የሚል የግጥም አጻጻፍ ስልትም አለው። ፊደል ካረሳችሁ እዛ ውስጥ በቀ ያለውን ግጥም እናንተ ፊደል እሰጥኛላችሁ፣ እንቀጥላለን። ቀ ብላችሁ ትጀምራላችሁ ቀየውን አትንኩት፣ ቁም ነገሩን ስሙት፣ ቂል እንዳይመስላችሁ ቃሉን አዳምጣችሁ፣ ቄጠማ ጎዝጉዞ፣ ቅር ሳይሎ ጋብዞ፣ ቆሞ አደግድጎ ባስተናገዳችሁ፣ ባላገር ደግ እንጂ ጅል እንዳይመስላችሁ። የአጻጻፉ ስልት በአባቴ ስም የሰየምኩት የደምስ ቤት ይባላል። አባቴ በባህሪው በጣም ቀጥተኛ ሰው ነበረ እና የሚሰማውን ነገር ፊት ለፊት ነው የሚናገረው እና በዛ የተነሳ በዚህ ሀገራችን ፊደሎች ሁሉንም ለመስራት አስቢያለሁ፣ ግን የተወሰኑትን ለናሙና ያቀረብኳቸው አሉ እና ፊደሎቹን ወደ ታች ስትወርጃቸው ቀጥታ በእነሱ ነው የተጻፈው። ስለዚህ የደምስ ቤት ብዬ ሰይሜያቸዋለሁ እና ለእሱም ማስታወሻ ነው። የጻጻፉም ዘይቤ ስልት ነው እንዳልሽው። እንግዲህ ፊደሎቹን ከሰጠሽኝ ቀ አለኝ፣ ገ አለኝ፣ በገ እንሂድ። እንግዲህ ገ እሺ፣ ገ፣ ገና ነው እለቱ፣ ጉ፣ ጉልላቱ በታች ጸሎተ ስግደቱ ጊ ጊዜው ሳይረፋፍድ ፣ ጋ ጋን መብራቱ ሳይወርድ፣ ጌ ጌታን አመስግኖ፣ ግ ግርማውን ተካኖ፣ ጎ ጎኑን ተወቅቶልን እኛን በማዳኑ ይላል። የሚገርም ነው በጣም ለየት ያለ ነው። እኔ እስከዛሬ አልሰማሁም እንደዚህ አይነት እኔም ያለ አይመስለኝም። እንግዲህ እኔ መጀመሪያው ሆናለው እና ለዚህም ነው በአባቴም ስም የሰየምኩት ኤፍሬም ስዩም በመጽሐፉ ጀርባ ላይ እንደ አዲስ ቅርጽ ፎርም ልናያቸው የምንችላቸው የግጥም ይዘቶች አሉ። የደምስ ቤት ተብለው መጠሪያ የተሰጣቸው እነርሱም አዲስ ፈጠራና ምርጥ ጅማሪዎች ናቸው። እንዲያውም ህያው የሆነ የአባት መታሰቢያዎች ይላል እና ከአንድ ታላቅ የግጥም ደራሲ እንዲህ አይነት አስተያየት ለመጀመሪያ መጽሐፍሽ ሲቸርሽ በጣም ትልቅ ስጦታ ነው። በእለቱም ፕሮግራሙን የመራልኝ ኢሳያስ ልሳን ወይም የኦቤው ልሳን ትልቅ መምህሬና ማደንቀው ገጣሚ ነው። ጀምሬም እዚህ ደረጃ እስከምደርስ ብዙ ክትትል አድርጎልኛል። መቼም ውለታውን መከፍሎ አይደለም። የአባት ቃል የግጥም መድብልን ከነበቡ መካከል በሰሜን አሜሪካ በሰው ሀብት ማለትም በሂዩማን ካፒታል መስክ በአማካሪነት ስራ የሚተዳደሩት ዶክተር ጋቤ ሀምዳ በሰጡት አስተያየት ሳሚ በአጠቃላይ የህብረተሰብ ሰው ነው። ህብረተሰቡን የሚያገለግል ሰው ነው እና ለኢትዮጵያ የስነ ጽሁፍ ጠበብትም ሆነ ሰራተኞች በዛም ሙያ ላሉ ሰዎች አርአያ መሆን የቻለ ሰው ወደፊትም ደግሞ እነርሱን ለማገዝ የጣረ ስለሆነ በጣም መደገፍ ያለበት ሰው ነው። እኔ የስነ ጽሁፍ ሰው አይደለሁም፣ ግን ስነ ጽሁፍ ማለት ለአንድ ህብረተሰብ በጣም ጠቃሚ ነው። ህብረተሰቡ ብዙ ነገሮችን ከተለያየ አይን እንዲያይ ተፋ ያለ አመለካከት እንዲኖረው ፈጠራን ደግሞ እንዲጨምር የሚያደርግ ስለሆነ ሳሚን በአርአያነቱ ፈጠራን በማራመድ በኩል በጣም ነው ከፍ ከፍ አድርጌ የማመሰግነው ገጣሚ ሳምሶን ደምስ የተፈራ የስደተኛንም ቋንቋ ጭምር በብዕሩ ያስቀመጠ ነው ያለን ታዋቂው ገጣሚና ጋዜጠኛ ኢሳያስ ልሳኑ። በመቀጠል በጣም መጠቀስ ያለበት ነገር አንዱ በዚህ በስደት ዓለም ሁላችንም እንጉርጉሮ ተሸክመን ነው ይዘን የምንዞረው። በተወሰነ አጋጣሚ በክፉም በደግም ከሀገራችን ርቀን ኑሯችን መስርተን የምንገኝ ነው። ሳምሶንም የዚሁ አካል ያንን እንጉርጉሮውን የውስጥ ዜማውን፣ የነፍሱን ቋንቋ የሚናገርበት መስክም ነው መተንፈሻውም ነው። ለብዙ ሰው ይሄ ስጦታ ቀላል ስጦታ አይደለም። እግዚአብሔርም ሲሰጥ እኛም ስናዳብረው፣ ሰዎች ደግሞ በሰውኛው ቀላል ስጦታ ወይም ተሰጦ አይደለም እና ሳሚ ሳሚ ነው የምንለው ብዙ ጊዜ ስንጠራው የእኛንም ቋንቋ ነው የብዙ የስደተኛውንም ቋንቋ ጭምር ነው። እንግዲህ ገጣሚ የሚናገረው ደራሲው የሚደርሰው በስደት ዓለም ቀላል አይደለም። የእሱ ጉዞ ደግሞ ረዥም ነው። እንግዲህ የዛሬ ወደ ሀያ ዓመት አካባቢ ወደ አስራ ሰባት ዓመት አካባቢ የጣይቱ የባህል ማዕከል ሲመሰረት ጀምሮ ነው እድገቱ ከዛ በኋላ አሁንም በጥበብ እንኑር በምንለው የዚህ የስነ ግጥም ምሽታችንም ላይ እድገቶቹን እናያለን እና ከስደት ኑሮው የመነጩ ዜማዎቹንም ጉርጉሮቹንም እናደምጣለን እና ያ በተለይ ቀላል አይደለም ጊዜውን አጣቦ ከቤተሰቡ ከልጆቹ ከራሱ የህይወት ጊዜ ሰርቆ ነው እንግዲህ ለስነ ጥበብ የሚያውለው ለጽሁፉ ያለው አክብሮትና ተቀምጦ ይሄንን ለመስራት ለማገናዘብ ለመጽሐፍ የወሰዳቸውም ጊዜዎች ናቸው መደነቅ ያለባቸው እንግዲህ አንተን በጽህነ ጽሁፍህ በስነ ግጥምህ በጣም የታወቅነህ እና ለአዲስ መጤዎች ገጣሚያን ምንድን ነው የምታስተላልፈው ይሄንን ተከትለ ዋናውና አብዩ ነገር የመጀመሪያው ቃል ኪዳን ለአንድ ፀሐፊ ለአንድ ገጣሚ መጽሐፍ መጽሐፍ አሁንም መጽሐፍ ነው። አብሮ ደግሞ የሚታየው ማንበብ ነው ማስተዋል ነው የሌሎችን ስራዎችን ማጥናት ነው ማመስኳት ነው። እነዚህ ነገሮች ይጠቅማሉ። የት እንዳለን የት ቦታ ላይ ራሴን እንደማስቀምጠው የማየው የሌሎችን ግጥም በመመልከት ነው። ብዙ የምንማራቸው ብዙ የህይወት ገበሮች ብዙ የህይወት ይዘቶች አሉ። እነሱን ለማወቅ የምናደርጋቸው ጥረቶች በማንበብ ሁሌም በመማር ከዛ በላይ ደግሞ እንደ ፀሐፊ የተሰማንን ወዲያውኑ የማስፈር ጥበብ የዲስፕሊኑ የመቀመጥ የማጥናት የማመኳት ዲስፕሊኑ ያስፈልገዋል። በተለይ ወጣት ገጣሚያን በአንድና በሁለት ረክተው የሚቀመጡ በቃኝ የሚሉ ሊሆኑ አይገባቸውም። ይልቁንም የበለጠ የሚያተጋቸውን ገና አልተሟላሁም፣ ገና ስራዬ ነጥሮ አልወጣም የሚል ስሜት ያስፈልጋቸዋል። ሁሌ እስከመጨረሻው አለታቸው ድረስ አልጨረስኩትም፣ የምፈልገው አልወጣም የሚል የውስጥ ቁርጠኝነት ያስፈልጋቸዋል። ባይነ ይህን ነው የምመክረው። ታዋቂ ገጣሚያን በስነ ግጥሙ ዓለም ልጃችን የሚሉት ሳምሶን ደምሴ ተፈራ በሰጠን ቃለ ምልልሱ መጀመሪያ በኢትዮጵያ የሚገኙና በማህበራዊ መገናኛ ያሰባሰባቸው ስነ ገጣሚያን የግጥም መድበሉ ለአንባቢያን እስኪደርስ ላደረጉለት ጥረት እንዲሁም የመጽሐፉ የፊትና የኋላ ሽፋንን ላዘጋጁት ሜሊና ጋሻው የከበረ ምስጋናን መስጠት እንደሚፈልግ ተናግሯል። ገጣሚ ሳምሶን ግጥም የቋጠረባትን መድብሉን ይዞ ግጥም በጃዝ ግጥም በመሰንቆ ሌላም ሌላም የሚል ስያሜ ያላቸውን የስነ ግጥም ቤተሰቦች ለማሰባሰብ በቅርቡ ወደ ሸገር እንደሚያቀና ተናግረዋል። መድብሉ ባህልን፣ ቋንቋን፣ ወግን ብሎም ስነ ጽሁፍን በማስተማሩ ረገድ ተመንደክ ይበል የሚያሰኝ ስራ የቀረበበት ይመስለናል። አድማጮች፣ የዕለቱን መሰናዶይን አጠናቀኩ። አዜብ ታደሰ ነኝ። ጤና ይስጥልኝ።